ዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ይህ ከዋዜማ ራዲዮ ሳምንታዊው በነገራችን ላይ መሰናዶ ነው። በዕለቱም መሰናዶ ብታደምጡት ያልነውን ሀገራዊ ጉዳይ አንስተን ውይይት እናደርጋለን። ፕሮግራማችንን በማድመጥ የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አድርጋለሁ። ከዕለቱ መሰናዶ ጋር አብሬያችሁ የምቆየው አርጋዋሽ ነኝ። አብራችሁን ቆዩ። በቅርቡ በኢትዮጵያ በተደረገው ሀገራዊ ምርጫ ገዢው ፓርቲ ኢህአዴግና አጋሮቹ አንድ መቶ ፐርሰንት ውጤት ማስመዝገባቸውን በይፋ አውጀዋል። ምንም እንኳን በምርጫ ሂደቱ እንዲሁም በውጤቱ ላይ ብዙ ብዙ ሊነሱ የሚገቡ ጥያቄዎችን ቢኖሩም ይህ አንድ መቶ ፐርሰንት የኢህአዴግ የምርጫ ውጤት ስለ መጪው የኢትዮጵያ ፖለቲካ ምን ይነግረናል ብሎ ማንሳቱ ተገቢ ነው። የኢህአዴግ 100% የምርጫ ውጤት በኢትዮጵያ የሚደረገው የሰላማዊ ትግል አበቃለት አከተመለት ሊያስብል ይችላል ወይ? ይህንን አስተያየት የሚሰጡ የተለያዩ ሰዎች አሉ። በዚህ ዙሪያም ሐሳብ እንለዋወጣለን። እንደዚሁም ደግሞ የተቃዋሚ ፖለቲካ ፓርቲዎች አሁን ባለው ሁኔታ የምርጫ ቦርድ ገለልተኛ ባልሆነበት በሀገሪቱ የሕዝቡን ድምፅ ሊወክሉ የሚችሉ የመገናኛ ብዙሃን ባልተስፋፉበትና ብዙ አስቸጋሪ ሁኔታዎች ባሉበት ሁኔታ ውስጥ በምርጫ ተወዳድረው ወደ ስልጣን ሊመጡ ይችላሉ ወይ? በምርጫ ተወዳድረው ወደ ስልጣን መምጣት ካልቻሉስ እንደ ፓርቲ ምን ፋይዳ አላቸው? ይህንንና ሌሎችንም ጥያቄዎች እንደዚሁ የሚያነሱ አሉ። አሁንም አንዱ ጥያቄ ሌላ ጥያቄ እየወለደ ስለ ኢትዮጵያ የተቃዋሚ ፓርቲዎችና የተቃውሞ ፖለቲካ ሊነሱ የሚገባቸው ጉዳዮች ብዙ እንደሆኑ ከዚህ ውይይት ለመታዘብ እንችላለን። ሌላው አንድ መቶ ፐርሰንቱ የምርጫ ውጤት ጥሎ ያለፈው ነገር ቢኖር በኢትዮጵያ ውስጥ የመድብለ ፓርቲ ፖለቲካ አበቃለት አከተመለት ማለት ነውን? ይህንንም ለመመልከት እንሞክራለን። በእነዚህ ጉዳዮች ላይ ሐሳብ እንዲያጋሩን በ1997 ምርጫ ጊዜ የፖለቲካ ፓርቲ አመራር የነበረው ስለሽጠና እንደዚሁም ደግሞ ባልደረቦች መስፍን ነጋሽና ደረሰ ጌታቸው እዚህ አብረውኛሉ። ሐሳባቸውን ያጋሩናል። የመጀመሪያውን ክፍል ውይይታችንን እንሆ አደምጡት። የመነሻ ማደርገው ጥያቄ በቅርብ የዚህ የምርጫ ውጤት ስለ መጪው የኢትዮጵያ ፖለቲካ ምን ይነግረናል? የመድብለ ፓርቲ ስርዓትስ በኢትዮጵያ እንደው አከተመለት ወደሚባል ደረጃ እየሄደ ነው ወይ? በእርግጥ በምርጫ ውጤት ብቻ የመድብለ ፓርቲ ስርዓት አለ የለም የሚል መደምደሚያ ላይ መድረስ አግባብ አይሆንም። ምን አመላካች ነገር አለው ትላላችሁ? ይሄንን ጥያቄ ደረሰ ላንተ ለስተስቲ በቅድሚያ አመሰግናለሁ አርጋው። ይሄ እርግጥ ከባድ ጥያቄ ነው። ምክንያቱም ሁለት ነገሮች መልሱን ያወሳስቡታል። በአንድ በኩል አንድ ሀገር ውስጥ የተቃዋሚ ፓርቲዎች የመደራጀት፣ አባላትን የመሰብሰብ እና ደግሞ ህጋዊ እውቅና አግኝተው የመንቀሳቀስ መብታቸው በአዋጅ ወይም በግልጽ እስካልተዘጋና እስካልተከለከለ ድረስ አንድ ሀገር ውስጥ የዲሞክራሲ ምህዳሩ ሙሉ በሙሉ ተዘግቷል ወይም ሙሉ በሙሉ አቁሟል፣ አክትሟል የሚለውን ድምዳሜ ላይ ለመድረስ በጣም ከባድ ነው። ይሄ በኢትዮጵያ ታሪክ ብቻ ሳይሆን ሌሎችም አምባገነናዊ በሆኑ ስርዓታት ውስጥ ይንቀሳቀሱ የነበሩ የነፃነትና የዲሞክራሲ የተቃዋሚ ግንባሮች ያጋጥማቸው የነበረ ፈተና ነው። ለምሳሌ ደቡብ አፍሪካን ብታይ በአውሮፓውያን አቆጣጠር ከአስራ ዘጠኝ አስራ ሁለት ጀምሮ የአፍሪካ ብሔራዊ ኮንግረስ ተቋቁሞ ይህ ዘረኛ እና ቅኝ ገዢ የነበረውን የደቡብ አፍሪካን አፓርታይድ ስርዓት ለመጣል ይታገል ነበር። እውነተኛ የሆነ ዴሞክራሲያዊ የሆነ ስርዓት በደቡብ አፍሪካ ውስጥ ለመገንባት እስከ አስራ ዘጠኝ ስልሳ በፈረንጆቹ ድረስ ኦልሞስት ወደ አርባ ስምንት ዓመት ያህል ተንቀሳቅሰው በአስራ ዘጠኝ ስልሳ ነበረ በአዋጅ ኤ ኤን ሲ መንቀሳቀስ አይችልም፣ ህገወጥ ድርጅት ነው፣ አባላቱ ህገወጥ ናቸው የሚል አዋጅ የወጣው እና ያኔ ነው ሙሉ በሙሉ እንግዲህ በደቡብ አፍሪካ የነጻነት ትግል ውስጥ እስከ አስራ ዘጠኝ ሰማንያ ዘጠኝ ድረስ በአንድ የፖለቲካ ድርጅት ስር የወደቀው ደቡብ አፍሪካ አምባገነንም ቢሆን ዘረኛም ቢሆን ማለት ነው። ግብጽ ሌላ ጥሩ ምሳሌ ነው። ይሄ የእስላም ወንድማማች የሚባለውን እንቅስቃሴ ብታየው ከአስራ ዘጠኝ ሀምሳ ስድስት ጀምሮ መንቀሳቀስ ጀምሯል ግብጽ ውስጥ። እርግጥ ግብጽ ዴሞክራሲያዊ ሀገር አልነበረም ያኔም ግን በአዋጅ እንዳይንቀሳቀስ የታገደው እና አባላቱ እንዲሰበሰቡ እንዲታሰሩ እና ለብዙ ነገር እንዲዳረጉ የተደረገው በአውሮፓውያኑ አስራ ዘጠኝ ሰማንያ አንድ ነው እና ኦልሞስት ለሀያ ስምንት ሀያ ዘጠኝ ዓመት ድረስ ተንቀሳቅሷል በዛ አምባ ገነናዊ እና ጨቋኝ በሆነ ስርዓት ውስጥ እንዲህ አይነት የቀን ልባት ላይ ሳንደርስ ሙሉ በሙሉ ለዴሞክራሲያዊ ትግል የሚደረግ ሰላማዊ የተቃዋሚ እንቅስቃሴ ተደፍኗል ወይም ተዘግቷል ማለት ይከብዳል። እኔ እንደዛ ብሎ ለመደምደም ይከብደኛል ና ይሄ ማለት አሁን ድርጅቶቹ በሙሉ ነጻነት እየተንቀሳቀሱ ነው፣ አባላቶቻቸው የሚያካሂዱት ስብሰባ አይሰለልም፣ አይደናቀፍም ምርጫ የሚያስቀምጧቸው እጩዎች በሰላማዊ መንገድ ለስልጣን በነጻነት ይወዳደራሉ የሚያገኙት ድምፅ አይሰረቅም ማለት አይደለም ስለዚህ ሁለት አጣብቂኝ የሆኑ ነገሮች አሉ አምባገነንነት በምርጫ ሽፋን እየተካሄደ ነው ግን አምባገነኑ ስርዓት ደግሞ ዴሞክራሲያዊ ነኝ ለማለት እነዚህን ድርጅቶች በህይወት እንዲኖሩ ፈቅዶ ግን በጣም አዳክሞና አሰልሏቸው ነው ያለው ስለዚህ ማለት የምንችለው ነገር አሁን ሁለቱም እውነታ አለ ማለት ነው የምንችለው። ጥሩ። ስለሺ ወደ አንተ ልምጣ። በተለይም እንግዲህ በኢትዮጵያ የፖለቲካ ታሪክ ተቃዋሚዎች ከፍ ያለ የምርጫ ድል ያገኙበት የ1997ቱ የምርጫ ወቅት የፖለቲካውም ተሳታፊ ነበርክ። ስለዚህም በንጽጽርም መመልከት ትችላለህ እና ወዴት እየሄደ ነው የኢትዮጵያ ፖለቲካ? ይህ የመቶ ፐርሰንት የምርጫ ውጤት ስለ መጪው ፖለቲካስ ምን ይነግረናል? እስቲ በዝል ያለህን ሀሳብ እንስማ። አይ ቲንክ የአስራ ዘጠኝ ዘጠና ሰባት አመተ ምህረት ምርጫና ከዛ ጋር ተያይዞ የነበረው ህዝባዊ እንቅስቃሴ ብሎም ደግሞ የተቃዋሚ የፖለቲካ ድርጅቶች ጉልህ ተሳትፎ በኢትዮጵያ የመድበለ ፓርቲ ስርዓት እድገት ታሪክ ውስጥ እንደ አንድ ትልቅ ጉልህ የሚታይ ነገር ተደርጎ ሊወሰድ ይችላል። ግን ያ በህዝብ ትግል ከታች ተነስቶ እያደገ መጥቶ ኮላፕስ ያደረገ እንቅስቃሴ ነው ብዬ አላስብም። የተወሰኑ ነገሮች በአንድ የታሪክ አጋጣሚ ተሰካክተው ያንን አይነት እንቅስቃሴ ለአንድ አጭር ጊዜ በአንድ የምርጫ ወቅት ማየት እንድንችል አድርጎናል እንጂ ኢህአዴግ ከምርጫ ዘጠና ሰባትም በፊት ከምርጫ ዘጠና ሰባትም በኋላ ባለው ጊዜ ውስጥ የምርጫ ፖለቲካን የምድበለ ፓርቲ ስርዓትን እንደ ሰርቫይቫል ስትራቴጂ የሚጠቀም ድርጅት ነው። የዛ ነገር መኖር በስልጣን በዘላቂነት ለመቆየት ያስችለኛል ብሎ የነደፈው ስትራቴጂ እንጂ መድብለ ፓርቲ ስርዓት ቀስ እያለ እየተገነባ ከዛም አልፎ ደግሞ የፖለቲካ ፓርቲዎች ለስልጣን የሚፎካከሩበት ስልጣን ከአንድ ፓርቲ እጅ ወደ ሌላ ፓርቲ እጅ እንዲሸጋገር የነደፈው ወይንም ደግሞ ጠረጴዛ ላይ ያስቀመጠው ነገር ነው ብዬ አላስብም። እና ያንን ለብቻ ማየት፣ ለብቻ መተንተን የሚያስፈልግ ይመስለኛል። ማን ነው ለዚህ ግሉ ድርሻ የነበረው? ሁኔታዎች ውስጥ ምንድን ነበሩ? ያን የምርጫ ዘጠና ሰባትን እኛ ባየነው መልኩ ወይም ዓለም በተከታተለው መልኩ ሆኖ እንዲያልፍ ያደረገ ከዛ በመለስ ግን በተለይ ከምርጫ ዘጠና ሰባት በኋላ ባለው ጊዜ ውስጥ ኢህአዲግ ምርጫ ዘጠና ሰባት ጋር ተያይዞ የገጠመው ችግር አስተማረኝ በሚለው መሰረት ምርጫውን እንዲካሄድ ለፓርቲ ስርዓት ደረሰ እንዳለው ኮንስቲቲዩሽናሊ የተፈቀደ ነገር ነው። ከዛ በመለስ ግን እነዚህ መብቶች የመምረጥ፣ የመመረጥ፣ የመደራጀት እና ሀሳብን በነጻነት የመግለጥ መብቶች ስቲል በህግ ሳይከለሱ በህግ በኮንስቲትዩሽን ላይ ተቀምጠው እንዳሉ፣ ግን ደግሞ ከዛ በመለስ ኤፌክቲቭሊ ህዝቡ እነዚህን መብቶቹን ፕራክቲስ እንዳያደርግ የሚቻልበትን መንገድ አቅዶ የተንቀሳቀሰና የተሳካለት ድርጅት ሆኖ ነው የወጣው። ያለፉትን ሁለት ሶስት ምርጫዎች ስናይ ኢህአዴግ በዛ መልኩ ነው የተንቀሳቀሰ እና ለእኔ ዲሞክራሲያዊ ሆነው ወይንም ደግሞ የፖለቲካ ምህዳሩ እየጠበበ መጣ የሚለው ነገር ብዙ አይሰራም። ኢህአዴግ ነው ሞር ኢፌክቲቭ የሆነው መብትን ከመገደብ አንጻር የሚያደርገው እንቅስቃሴ በጣም የተዋጣለት የሆነበት ወቅት ነው። ያንን ነው እኔ ልል የምችለው እንጂ ኢትዮጵያ ውስጥ በኢህአዴግ የስልጣን ዘመን የዲሞክራሲያዊ መብቶች የተሻለ የተከበሩበት ደግሞ ጤናማ እድገት ትምኖሯቸው መብቶች እያደጉ የመጡበትን አጋጣሚ አይተናል ብሎ ለመናገር ያስቸግራል። መቼም ቢሆን አይተን ነበር ለማለት ይከብደኛል። ኦንሊ ኤክሰፕሽን ምርጫ ዘጠና ሰባት ነው። እሱ ለብቻ ሊታይ የሚገባው ነገር ነው። ከዛ በመለስ ኢህአዴግ አምባገነን ስርዓት ነው፣ የምርጫን ፖለቲካ በስልጣን ላይ የበለጠ ለመቆየት ግሪፑን ለማጥበቅ የሚንቀሳቀስ ቡድን ነው ብዬ ነው የማስበው። ጥሩ መስፍን ወደ አንተ ልምጣ እንግዲህ ውጤቱ ምን ይነግረናል? መቶ ፐርሰንት ውጤቱ፣ እስቲ እሱ ላይ ያለን ሐሳብ ልስማ። ይሄ የ የመቶ በመቶ ውጤት በዋናነት እስካሁን ስናስብ እና እስካሁን ስንመለከት የነበረውን ነገር ነው የሚያረጋግጥልን። ግን እንደው ወደዛ አስተያየት ከመግባቴ በፊት አንድ በብዙ ውይይቶች የሚታለፍ ነገር ልጥቀስ። ማለት አሁን መቶ በመቶ አገኘ የምንለው ብዙ ጊዜ የፌዴራሉን መንግስቱን ፓርላማ ወይም የሕዝብ ተወካዮች ምክር ቤትን በተመለከተ አምስት መቶ አርባ ሰባቱም መቀመጫዎች ለኢህአዴግ እና እሱ ለፈጠራቸው ፓርቲዎች ሄደ ነው የምንለው እና ግን ነገሩን የበለጠ ደግሞ በጣም አስገራሚ የሚያደርገው በሌሎቹ በዘጠኙም ክልሎች ነገሩ እንደዚሁ ነው። መቶ በመቶ ነው የተሸነፈው እና በአጠቃላይ ኢህአዴግ ያሸነፋቸው መቀመጫዎች እንግዲህ አዲስ አበባ እና ድሬዳዋ ሳይጨምር ማለት ነው ሁለት ሺ አምስት መቶ ሰላሳ ስድስት መቀመጫዎች ነው ያሸንፈው። አምስት መቶ አርባ ሰባት ብቻ አይደለም ማለት ነው። እና ይሄ የሚያሳየን ነገር ምንድን ነው ቢባል፣ እንግዲህ ስለሺ እንዳለው በኢትዮጵያ የኢትዮጵያ ታሪክ እንግዲህ ኢህአዴግ ከገባ ያለውን ነው ስለ ምርጫ መነጋገር የምንችለው የመብቶች ጉዳይ እየተሻሻለ የመጣበት ሁኔታ የለም። ምርጫ ዘጠና ሰባትም ስለሺ ካለው ከሞላ ጎደል የምስማማው ነገር ምርጫ ዘጠና ሰባት እንደ በልዩ ሁኔታ የተገኘ ነገር ስለሆነ የአጠቃላይ የፖለቲካ ሂደቱ ውጤት እና የደረሰበት ደረጃ አይነት ተደርጎ ሁል ጊዜ መወሰዱ ምናልባት ስለ ሀገራችን የፖለቲካ ሂደት ያለንን ምልከታ ሊያዛባው ይችላል እና ጥንቃቄ ማድረግ ያስፈልጋል። እንግዲህ የምርጫው ውጤት ለእኔ የነገረኝ ኢህአዴግ አነስተኛ ድምፆችን እንኳን ለማዳመጥ እንደማይፈልግ አንደኛ፣ ሁለተኛ በዚሁ ሁኔታ መቀጠል እንደሚፈልግና እንደተዘጋጀም ጭምር ተቃዋሚዎች አነስተኛ ድምፅ ሊያገኙ የሚችሉበትን አነስተኛ የመፈናፈኛ ቦታ እንኳን ላለመስጠት እንግዲህ እንኳን በፌደራሉ ፓርላማ ቀርቶ በክልል ምክር ቤቶች እንኳን አንድና ሁለት ሰዎች ተገኝተው ድምፃቸውን እንዳያሰሙ እዛ ድረስ ነው የሄደው ኢህአዴግ። እና ይሄ የሚያሳየው የተቃዋሚው ጎራ ተስፋ እንዲቆርጥ እና የኢህአዴግ ደጋፊዎችና አባላት ደግሞ በጣም ተማምነው የፈለጉትን ነገር ማድረግ እንደሚችሉ ተገንዝበው በዛ ስሜት ከላይ የሚመጣላቸውን ትዕዛዝ እያስፈጸሙ እንዲሄዱ እንደዛ አይነት መልእክት የሚያስተላልፍ ሆኖ ነው እኔ ያገኘሁት። ከዛ ውጭ ግን ስለሽ እንዳለው ምናልባት አፈናው መጠኑ እየጨመረ ነው ወይም የበለጠ የተደራጀና ስልታዊ እየሆነ ነው ማለት እንችል ይሆናል እንጂ በአይነቱ ደረጃ ሰብስታንቲቭሊ ግን ጭቆናው በፊትም የነበረና የቀጠለ ነው። ባለፈው ምርጫ ያየነው ነው። አሁንም ያው ፐርፌክት ተደርጓል። ይህንን ነው ማለት የምችለው። አዎ ትክክል ነው። በእርግጥ ከቀደመው ምርጫ በተለይ በፌዴራል ፓርላማው አካባቢ የአንድና የሁለት መቀመጫ ቁጥር ልዩነት ካልሆነ በስተቀረ ቀደም ሲል ኢህአዴግ ተመሳሳይ ተቆጣጥሮት ነበረ እና ፓርላማውን በጣም ብዙ የቁጥር ልዩነትም አይደለም ያየ ነው። እንደው ሁኔታው ትንሽ አስገራሚ ስለሆነ ነው። በተለይ 2536 መቀመጫዎችን በአጠቃላይ ከክልልና ከፌዴራል መንግስቱ መያዝ እንደ ኢትዮጵያ ላለ ሀሳብ ልዩነት የብሔር ተዋጽኦ ብዙ ለሆነ ሀገር ከአንድ ወንዝ የሚቀዳ ሀሳብ ብቻ እንዲንሸራሸር ለማድረግ ማሰብ ሜይ ቢ በረጅም ጊዜ ለሀገሪቱ የሚደቅንባት የተለያየ አደጋም ሊኖር ይችላል። እንግዲህ ይሄ እሱን በጊዜ የምናየው ነው። ወደ ሌላ ጥያቄ ልውሰዳችሁ። በነገራችን ላይ አርገው ይሄ የመቀመጫው ብዛት፣ ሌላም የሚያስቅ ነገር አለ። መቀመጫውን ያገኘው ኢህአዴግ እነዚህን ሁሉ ሁሉንም መቀመጫዎች ያሸነፈው እንደው ስሜት በሚሰጥ ቁጥር አይደለም። ትርጉም በሚሰጥ የቁጥር ልዩነትም አይደለም። ተቃዋሚዎች በአጠቃላይ ሀገሪቱ ውስጥ ያሸነፉት ድምፅ ያገኙት ድምፅ ያገኙት ድምፅ ስል ለእነሱ ድምፅ የሰጣቸው ሰው ብዛት ከአጠቃላዩ አስር ፐርሰንት መሙላቱን እርግጠኛ አይደለሁም። ያየናቸው መረጃዎች በሙሉ በአጠቃላይ በሀገር ደረጃ ቢታይ በጣም ትንሽ መሆኑን ነው የሚያሳዩ እና ኢቨን ወንበር ማግኘቱ ብቻ አይደለም። ወንበሩ የተገኘበትን ቁጥር ራሱ ስንመለከተው በጣም በጣም ምንድን ነው ዘግናኝ አይነት ቁጥር ነው። እዚህ ላይ አንድ ነገር ሊጨምር አርጋው ከፈቀድክልኝ ጥሩ ደረሰ። እኔ መቼስ መስፍንም ስለ ሺም የተናገሩት ነገር አንድ ነገር እንዳስብ አስገድዶኝ ነው። ምንድን ነው ይሄን መቶ በመቶ ማሸነፍ የሚለውን ነገር እንዴት አድርገን ነው የምናስበውስ? አንደኛ ኢህአዴግ አምባገነናዊ ፓርቲ ነው። ከመጀመሪያውም ጀምሮ መድብለ ፓርቲ የሆነ የዴሞክራሲ ስርዓት ኢትዮጵያ ውስጥ ተገንብቶ ሌሎች ወንበር ከእሱ እጅ የሚቀሙበት መንግስት የሚመሰርቱበት አይነት ስርዓት የሚያልምና የሚያስብ ፓርቲ አልነበረም። ስልጣን ከያዘበት ጊዜ ጀምሮ ይህንን ነገር እንረሳዋለን፣ እንዘነጋዋለን። ለምንድን ነው የምንዘነጋው? አሁን አንድ የቢሆን ኖሮ ሀሳብ እናስብ። አሁን የኢህአዴግ አስራ አምስት ወንበር ፈቅዶ ቢሆን ኖሮ ምንድን ነበረ ዛሬ የምንወያየው? ዴሞክራሲ ትንሽ ተስፋ አለው፣ ዴሞክራሲ ጭላንጭላ አለው፣ አስራ አምስት ወንበር ተፈቀደ ብለን ነበረ የምናስበው። አደለም አስራ አምስት ወንበር መስጠት ይችሉ ነበር፣ ግን ይለይላችሁ ብለው አንድም ወንበር ሳይሰሩ አስቀመጡ። ይሄንም ያመጣውበት ጉዳይ ምንድን ነው? ኢቭን የተቃዋሚዎች ስለ ኢህአዴግ ባህሪ ያላቸውን አመለካከት በሚሰጠውና በሚነሳው ነገር ኢህአዴግ ይቀያይራው። የሚገርመኝ ነገር እሱ ነው። አሁን የመጀመሪያዎቹን ምርጫዎች ስታይ ቦይኮት አድርገው ነበር። ነገሮች እስኪስተካከሉ ድረስ አንወዳደርም ብለው የመጀመሪያውን ብሔራዊ ምርጫ አብዛኛው ተቃዋሚ ቦይኮት አድርጎ ነበር። ሁለተኛው ላይ ጥቂት ሰዎች ተሳተፉ። እንግዲህ ዘጠና ሰባት ላይ ነው ብዙ ፓርቲዎች የተሳተፉት። ከዛ በኋላ የመጣውን ነገር እናያለን። ተቃዋሚዎች ቦይኮትም ሲያደርጉ ገብተውም ሲወዳደሩ ግን ተስፋ የሚያደርጉት ነገር ምንድን ነው? አስር ወይም ሀያ አምስትን ብትሆን ወንበር እናገኛለን ብለው ነው እንጂ የምር ይሄንን መንግስት የሚቀይር ጉልበት ሰብስበን ከህዝብ ድምጽ አግኝተን ስልጣን እንረከባለን የሚላለን እና አምባገነናዊ ባህሪውን ዛሬ መቶ ሲወስድ ብቻ አልነበረም፣ ማሰብም ይገባል ብዬሽ አምናለሁ። ቁጥሩ ነው ያስደነገጠን እንጂ ቅድም ስለሽ እንዳለው የፓርቲው ባህሪ በቃ ተፈጥሮ ይሄ ነው። አምባገነናዊ ፓርቲ ነው። እግር ሲያወጡ እንቆርጣለን የሚል ፓርቲ ነው። ቢላ ይዞ የሚንቀሳቀስ ፓርቲ የተቃዋሚ እግር ለመቁረጥ መቶም ፐርሰንት አሸነፈ ሰባ አምስትም አሸነፈ ዘጠና ፐርሰንትም አሸነፈ አምባገነናዊ መሆኑን ማሰብ ይገባል። ይሄንን ማነሳው ለምንድን ነው? ተቃዋሚዎች ምን ያድርጉ ለሚለው ነገር እዚህ ጉዳይ ላይ ጥርት ያለ አመለካከት ከሌለ ነገም ይወዳደሩ ወይስ አይወዳደሩ ሲወዳደሩ አራት ወንበር ይሰጣቸዋል ወይስ አስር የሚል ኢህአዲግን ተስፋ የሚያደርግ ተስፈኛ የሆነ ግን የተሸነፈ አመለካከት ይዘው እንዲንቀሳቀሱ ያደርጋቸዋል ብዬ ነው። አርገው ጥሩ። ወደዛው ርዕሰ ጉዳይ ነው የምንመጣው። በተለይ በተቃዋሚዎች ወገን ትንሽ እንግዲህ የተፈጠረው ነገር ለብዙዎቹ የማይጠበቅ አይደለም እና ውጤት ለማይገኝበት ነፃ ሚዲያ በሌለበት፣ ገለልተኛ የምርጫ ቦርድ በሌለበት ወደ ምርጫ ሜዳ መግባት ምን ያክል ያዋጣል፣ ቢቀርባችሁ አይሻልም ወይ የሚሉ ክርክሮች ሲደረጉ ነበረ። ከምርጫው በፊት ከምርጫው ውጤት በኋላም የሆነው ነገር ከዛ በፊት ከተሰጠው ግምት የተለየ አይደለም። አሁን የምርጫውን ውጤት አይተናል። በሀገሪቱ ያለው መንግስት አገሪቱን እንዴት አድርጎ ለመምራት እንደፈለገም አሳይቷል። ፍጹማዊ በሆነ በራሱ አገዛዝ ስር እንድትሆን ለማድረግ እየሞከረ ነው። ቀደም ሲል እናንተም እንደጠቀሳችሁት ግን ከዚህ ቀጥሎ ባለው ሂደት ውስጥ እነዚህ የተቃዋሚ ፓርቲዎች ብዙ ፈተናዎችን አልፈው እዚህ ደርሰዋል። አንዳንዶቹም በሚያሳዝን ሁኔታ ብዙ በደልና ተጽዕኖ እየገጠማቸው ነው። ግን እንዴት አድርገው መቀጠል ይችላሉ? በፖለቲካ ሕይወት ውስጥ ሊኖራቸው የሚችለው ተሳትፎ ምን አይነት ነው? አዲስ የትግል ስትራቴጂ፣ አዲስ አቅጣጫ ሊያዩት የሚገባ ነገርስ አለ ወይ? እንደው ይሄንንም አንስቶ ሀሳብ መስጠት ተገቢ ይመስለኛል። ስለዚህ ድሉ ላንተ ልስጥህ እስኪ። እሺ አይ ቲንክ ይሄ በጣም ልናገርበት የምፈልገው ጉዳይ ነውና ርዕስ ነው። አጀንዳው ጥሩ አጀንዳ ነው። ለኔ ምንድነው ተቃዋሚዎች ስሮት ማለት ኢህአዴግ ስልጣን ላይ ከወጣ ጊዜ ጀምሮ በህገ መንግስት ደግሞ የመድብለ ፓርቲ ስርዓት በኢትዮጵያ ውስጥ አለ ሰፍኗል ከተባለበት ጊዜ ጀምሮ በአንድ ሀገር ያለን ችግር የመቅረፊያ መንገድ ምርጫና ምርጫ ተደርጎ ብቻ እንዲታይ በመሬት ላይ ያሉ ችግሮች የፖለቲካም ይሆኑ የማህበራዊ፣ እንዲሁም ደግሞ የኢኮኖሚ ችግሮች ሊፈቱ የሚችሉት ተቃዋሚ የሚባሉ ፓርቲዎች ተደራጅተው ህዝብ አደራጅተው ባለው ስርዓት ውስጥ ገዥውን ፓርቲ አሸንፈው እነሱ አማራጭ የሚሉትን ነገር መሬት ላይ የሚያወርዱበት የሚተገብሩበት እድል ሲያገኙ ብቻ ለውጥ እንደሚመጣ ሲታሰብ ነው። ይኖረ ሁላችንም ዳት ወይ እንድናስብ ተቃኝተናል። በዚህ አድግ ተሳክቶለታል። ምንድን ነው ለውጥ ግን ብዙዎች ይሄን ሚስ አንደርስታንድ ሊያደርጉ እንደሚችሉ እገምታለሁ። ኢህአዴግ እኮ ስልጣን ላይ እያለ ለውጥ እንዲያመጣ ፑሽ ሊደረግ ይገባል፣ ቻሌንጅ ሊደረግ ይገባል ብለህ ስትወጣ ኢህአዴግን በስልጣን ላይ እንዲቆይ ኢንዶርስ እንዳደረግ፣ እንደደገፍክ ተደርጎ የመወሰድ ሌብል የመደረግ ነገር ለረጅም ጊዜ ያለ ነው ኦፖዚሽን ውስጥ። ግን ያ ሮንግ እንዳልሆነ የሚያሳየኝ ሁኔታ ነው አሁን እየተከሰተ ያለው። እንደዛ ብሎ ማለት ምንድን ነው ኢህአዴግ ሁልጊዜ እርግጠኛ በፓርላማ ውስጥ ወይንም ደግሞ በጋዜጣ ላይ አለበለዛም ደግሞ በክልል ምክር ቤቶች በተለየ መልኩ ሊደመጥ የሚችለውን የድምፅ መጠን ማሳነስና ማብዛት ጉዳይ ካልሆነ በስተቀር ኢህአዴግ አንድም ቀን ስልጣናት አለው ብሎ አስቦ እሱ በፈጠረው የመድብለ ለፓርቲ ስርዓት ውስጥ አሁንም ያደረገው ምንድን ነው? ሄልዚ አይደለም፣ ጤናማ አይደለም። አንድም ቢሆን የተቃዋሚን ድምፅ በፌዴራሉ ፓርላማ ውስጥ ማድመጥ ለእኛ ሄልዚ አይደለም፣ ፖይዝን ያደርግብናል። የምንመራውን የምንገዛውን ህዝብ ከማለት አንጻር ካላየነው በስተቀር አስርም ሰዎች ቢኖሩ፣ አንድ ሰውም ቢኖር፣ ምንም ባይኖር ኢህአዴግ አምባገነናዊነትን የሚቀይር አይደለም ያ ተቃዋሚዎች በዛ ፓርላማ ውስጥ መወከላቸው። ስለዚህ እኔ አሁን የሚታየኝ ኢትስ ታይም ተመልሶ ከፖለቲካ ጥያቄዎች በመለስ ኦፍኮርስ፣ የፖለቲካ ጥያቄዎች ሲመለሱ የማህበራዊና የኢኮኖሚ ጥያቄዎችን የመመለስ አቅማቸው የተሻለ ከዛም ተነስተው ነው ብዙዎች፣ የፖለቲካ ጥያቄ ሲመለስ በአንድ ሀገር አጥጋቢ በሆነ ሁኔታ ሲመለስ፣ አንድ ሀገር ውስጥ የሀብት ክፍሉም ጤናማ ይሆናል። ስርአጦች የስርአጥነት ይቀንሳል። ብዙ ነገሮችን ህዝብ ራሱ ኃላፊነት ወስዶ የማሻሻል እና የመለወጥ እድሉ ስለሚኖረው ማተኮር ያለብን የፖለቲካ ጥያቄዎች ላይ ነው። የመምረጥ፣ የመመረጥ፣ የመደራጀት የምርጫ ፖለቲካ ውስጥ የመሳተፍ ለዛም ትኩረት የመስጠት ሁኔታ ነው የነበረው። ይሄ እንደማያዋጣ በትክክል አይተናል። ግን ከዛ በመለስ ስ ኢትዮጵያ ውስጥ ያለውን ሁኔታ እን ህዝብ እኮ መሰረታዊ የሚባሉ ጥያቄዎች አሉት። ተቃዋሚ የማያነሳ ምርጫ ብቻ ጠብቆ የሚያነሳቸው ጥያቄዎች አሉ። ሲምፕል የኑሮ ውድነትን እን የቤትን ችግር ማየት እንችላለን። የስራ አጥነትን ችግር በአንዳንድ አካባቢዎች ደግሞ ይብን ወንጀልም እየጨመረ እነዚህን ጉዳዮች ተቃዋሚዎች ጉዳያችን ነው ብለው ህዝብን አወያይተው ያውቃሉ። ለመንግስት እንደውም በአንጻራዊ ደረጃ እነዚህ የሚያስፈሩም አይደሉም። ህዝብን በቅርቡ ባለ ችግር ተሳታፊ እንዲሆን የማድረግ ስራ ጊዜው አሁን ነው ብዬ አምናለሁ። ምክንያቱም ህዝብ አሁን ባለው ተጨባጭ ሁኔታ ትልልቆቹ የፖለቲካ ጥያቄዎች፣ የመብት ጥያቄዎች እንዲመለሱለት መንቀሳቀስ የሚያስከፍለው ዋጋ እየበዛበት ስለሚመጣ ከተቃዋሚ ፓርቲዎች ጎን አብሮ ለመሰለፍ አብሮ ለመታገል ያን ያህል መጠነ ሰፊ ወይንም ደግሞ አጥጋቢ ተነሳሽነት በኢትዮጵያ ውስጥ አለ ብዬ እኔ አላምንም። ኢህአዴግ አፋኝነት ብቻ አይደለም። ኢህአዴግ አፋኝ ነው፣ ግን ኢህአዴግ አፋኝነት ራሱ ሬንጅ አለ። ከዚህ በላይ መንቀሳቀስ አይቻልም። እኔ ይቻላል ብዬ ነው ማስብ የሚቻለው ግን የሕዝብን የልብ ትርታ ማድመጥ የሚችል ተቋሚ ሲኖር በዚህ ስርዓት ቪክቲም የሆኑ የተለያዩ የህብረተሰብ ክፍሎች አሉ። ቪክቲም የሆኑበት ምክንያት ደግሞ ይለያያል። እነዛን የህብረተሰብ ክፍሎች የመድረስ በእነሱ ችግር ዙሪያ የመወያየት ከዛም የተነሳ ደግሞ እነዚህ ሰዎች እነዚህ የፖለቲካ ድርጅቶችን የሚረዱበት ችግሩ ያነሱት ችግር የእኔ ችግር ነው፣ ስለዚህ ከእነርሱ ጋር ቆማለሁ የሚል ማህበረሰብ አት ግራስ ሩት ሌቭል የመፍጠር ስራ ከዚህ በፊት አልተሰራ ከዚህ በኋላ መሆን ያለበት ያ ነው እና እኔ ትልልቅ የሆኑ ጥያቄዎችን የመምረጥ የመመረጥ ኢቭን ቢያስፈልግ የመናገርም ነጻነት ላይገኝ ነገር በዛ ዙሪያ ህዝብ እንዲታገል ከመጎትጎት ይልቅ እኔ ህዝብ በቅርቡ ባሉ ችግሮች፣ ማህበራዊ ችግሮች፣ ኢኮኖሚያዊ ችግሮች ዙሪያ እንዲንቀሳቀስ የማድረጉን ኃላፊነት ዛሬ ሀገር ቤት ያሉ ተቃዋሚ ድርጅቶች ወስደው ሊደር ሆኖ ቢወጡ ዋጋውም ከባድ አይደለም ብዬ አስባለሁ። በእንዲህ አይነት እንቅስቃሴ ህዝቡ የሚከፍለው ዋጋ በሁለተኛ ደረጃ እና በዋነኛነት ደግሞ ህዝቡ ያ ጉዳይ በእርግጥ የሚሰማው ነው። አጠገቡ ያለ ነገር ቤት የሌለው ሰው በቤት እጦት የሚሰቃይ ሰው ስለ ቤት ችግር ስታወራለት እና ስለ መናገር ነፃነት ስታወራለት እኩል አይደለም የሚሰማው ነገር፣ እና እንዲህ አይነት ሁለተኛ አማራጮች የሚታሰቡበት ጊዜ ነው ብዬ ነው ማስብ። ውይይታችን በዚህ አላበቃም። ሰዓት ገድቦን ለዛሬ ለማቆም ተገደናል። እንግዲህ ሁለተኛውን ክፍል ውይይት እንመለስበታለን። በሁለተኛው ክፍል ውይይት በተለይም የሰላማዊ የትግል አማራጭ የትም የማያደርስ መሆኑን ያሳያሉ የዚህ የቅርብ ጊዜ የኢህአዴግ አንድ መቶ ፐርሰንት የምርጫ ውጤት ብለን ጥያቄ አንስተን በሱ ላይ ሐሳብም እንጋራ ይሆናል እንደዚሁም ተቃዋሚዎች ከምርጫ ውጤቱ ምን ይማራሉ? የትግል ስትራቴጂያቸውስ እንዴት መሆን ይጠበቅበታል? ይህንንም ማንሳት አስፈላጊ ነው። እነዚህንና ሌሎችንም ጨምረን በሁለተኛው ክፍል ዝግጅት የምንመለስበት ይሆናል። በውይይቱ የተካፈሉት ስለሽጠና መስፍነጋሽ እና ደረሰ ጌታቸው ናቸው። እናንተም ፕሮግራሙን በማድመጥ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ዋዜማን በማድመጥ ያጠፋችሁት ጊዜ የሚያስቆጭ እንዳልነበረም ተስፋ አደርጋለሁ። እስካሁን አብሬያችሁ የነበርኩት የፕሮግራሙ አዘጋጅ አርጋው አሽኔ የነበርኩኝ። የሚኖራችሁን ማናቸውም ማስተያየቶች በኢሜል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልታደርሱን ትችላላችሁ። ፕሮግራሞቻችንን ደግሞ በዌብሳይታችን ይህንንና ሌሎች ፕሮግራሞችንም ጭምር ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ማዳመጥ ይቻላል እንደዚሁም በማህበራዊ ገጾቻችን በትዊተር እና በፌስቡክ ዋዜማ ራዲዮ ብላችሁ ፈልጉን ተከተሉን በዛ ላይ ሁል ጊዜም የምናዘጋጃቸው መሰናዶች ከስር ከስሩ ማዳመጥ ትችላላችሁ እንደዚሁም ደግሞ የተለያዩ ትኩስ ዜናዎችንም ጭምር ማቅረብ ጀምረናልና እነሱንም ማግኘት ትችላላችሁ በዛ በኩል እንደዚሁም ደግሞ በሳውንድ ክላውድ እና በዩቲዩብ ላይ ፕሮግራሞቻችንን ማዳመጥ ይቻላል። ከአለፈው አንድ ዓመት ጀምሮ ያሰናዳናቸው ፕሮግራሞች ይገኛሉ፣ ልታደምጧቸው ትችላላችሁ። እንግዲህ እስከ ሳምንት ጠናስተናል።